የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናምሽታችኋል። የተከበራችሁ አድማጮች የእሁድ ጳጉሜ 1 2007 ዓ ም የመስተዋት ፕሮግራምን ይዤ የማስተናግላችሁ ቆንጂ ይታዬነኝ። ሄኖክ ሰማ ጊዜር እረፍት ላይ ነው፣ እንደገና እንዳትሉ። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንደወትሮ እንከፍታለን። ከዚያ ቀሪውን ጊዜ በመስተዋት ፕሮግራም አብረን እናመሻለን። ቴይሊ ላይንባክ ፕሮግራሙን ይመራል። አዲስ ዓመት እንቁጣጣሽ በጥቂት ቀናት ውስጥ ይገባል። አድማጮቻችንን ከወዲሁ መልካም በዓል ይሆንላችሁ እንላለን። በመስተዋት ፕሮግራም፣ ሁላችንም እንደምናውቀው እናቶቻችን እኛን አስተማሩ፣ እነሱ አልተማሩም። ለእኛ የትምህርት እውቀት ሲሰጡ፣ ለወደፊት የሚጠቅምን ነገር ሲያስይዙን፣ ከራሳችን ይቅር ብለው ራሳቸውን ተወት አድርገው እነሱ ሳያደርጉት ለእኛ ሰጥተው ዚጋ አድርሰዋል። እነሱን መለስ ብሎ ደግሞ በእነሱ የሚገባውን ነገር ማድረግ የሚጠበቅብን ይመስለኛል። እንደዚሁም አባቶቻችን የኢትዮጵያን ክብርና ቅርስ ያኖሩ ያስቀሩ አባቶቻችን፣ አሁን በየመንገዱ ሲታይ መልካም ሆኖ አይታየኝም። በአዲስ አበባ የአረጋውያን እንክብካቤ መስጫ ማዕከል የምታካሂደው የአሜሪካ ደንቨር ከተማ ነዋሪ የሆነችው ማሜ ወርቁ ነች። በዚህ የአዲስ ዓመት በዓል መቃረቢያ አረጋውያንን እናስብ ትላለች። дарны барэни те дарим сарраса лёчтэн набэри лёчтэмнё сийх дэтэлень магдэлень айдашэбай эндэний хэгындысэ гнабэртэ телэвшэм тэнё рото то рото иенды риджэ гагэньэлин сиэу ወይዘሮ ሸዋዬ በዚህ ማዕከል ከሚረዱት አረጋውያን አንዷ ናቸው። ከማሜ ጋር አብረው ያመሻሉ። የአዲስ ዓመት ዜማዎችንም አዘጋጅቻለሁ። እስከ አራት ሰዓት ድረስ አብረን እናመሻለን። የዓለም ዜናው ይቅደም። እንደምናመሽ ታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የአልሻባብ ነውጠኞች ትላንት እያፈገፈጉ ካሉ የአፍሪካ ህብረት ወታደሮች ሁለት የደቡብ ሶማሊያ ከተሞችን ተቆጣጥረዋል ሲሉ የሶማሊያ ባለሥልጣናት አስታውቀዋል። ይህ የሆነውም በዚያው አካባቢ ነውጠኞች ጥቃት ከፍተው ብዛት ያላቸው በአፍሪካ ህብረት ስር ተመድበው የሚሰሩ የኡጋንዳ ወታደሮችን ከገደሉ ጥቂት ቀናት በኋላ ነው ብለዋል። የታችኛው ሸበሌ ክልል ምክትል አስተዳዳሪ አብዱላ ሐጂ አብዱሌ ለአሜሪካ ድምፅ ራዲዮ የሶማልኛው ቋንቋ አገልግሎት ሲናገሩ በሶማሊያ የአፍሪካ ህብረት ወታደሮች ኤል ሳሊንዲ ከሚገኘው ቁልፍ ወታደራዊ ጦር ሰፈር ለቀው የወጡት ትላንት ነው ብለዋል። ኤልሳሊንዲ ከሞቃዲሾ ደቡብ 60 ኪሎ ሜትር ርቀት ላይ ይገኛል። የአሚሶም ወታደሮች አርብ ዕለት ደግሞ ከኩንቱርዋሬ ከተማ ወጥተዋል ሲሉ አብዱሌ ተናግረዋል። በየመን በሪያድ የህብረት ኃይሎች ላይ ሽምቅ ተዋጊዎች ያደረሱትን አውዳሚ ጥቃት ተከትሎ ዛሬ በሳውዲ አረቢያ የሚመራው የአየር ድብደባ ዋና ከተማዋ ሰንዓ የሚገኙ የሁቲ ይዞታዎችን ኢላማ አድርገዋል። ተዋጊ ጄቶች በዛሬው ዕለት ጥቃት ያደረሱት በሁቲ ወታደራዊ ምሽጎችና በየመን ጦር ሰራዊት ካምፖች ላይ ነው። የሁቲ ተዋጊዎች ከትላንት በስቲያ አርብ በስደት የሚኖሩትን የየመን ፕሬዚደንት አብዱራቡ ማንሱር ሄዲን የሚደግፉትን ሀገሮች ስልሳ እግረኛ ወታደሮች መግደላቸውን ተከትሎ ነው ዛሬ የሳውዲ መሩ የአየር ድብደባ የተካሄደው የተባበረው የአረብ ራቢጣ የባህሬንና የሳውዲ አረቢያ ናቸው የፕሬዝደንቱን ታማኝ ኃይሎች በማገዝ ላይ የሚገኙት። የተገደሉባቸውን ስልሳ ወታደሮች ደም እንበቀላለን ሲሉ ዝተዋል። የአረብ ሀገሮች የምንሰጠው ምላሽ ረጅም ጊዜ አይፈጅም ያሉት የአቡዳቢው አልጋወራሽ ልዑል ሼክ ሙሐመድ ቢን ዛይድ የመንን ከጠላቶቿ ነፃ እስክናወጣ ዘመቻው ይቀጥላል ሲሉ አስጠንቅቀዋል። በትላንቱ የሳውዲ አረቢያና የኅብረቱ የህብረቱ ኃይሎች የአየር ድብደባ በአስርታት የሚቆጠሩ ሲቪሎች መገደላቸውን የየመን መገናኛ ብዙሃን ዘግበዋል። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ጀርመንና ኦስትሪያ በዛሬ ዕለት ብዙ ሺህ ፍልሰተኞችን በደስታ ተቀብለዋል። አብዛኞቹ ስደተኞች ከሌላ ማግኘት የመረጡት ግን እስከ ቀኑ ማብቂያ ስምንት ሺህ ያህል ይደርሳሉ ተብሎ በሚጠበቅባት ሀብታሟ ጀርመን ነው። የጀርመን ባለሥልጣናት በዚህ በያዝነው ነው የአውሮፓውያኑ ዓመት 2015 ብቻ እስከ 800000 ስደተኞች እንደሚቀበሉ አስታውቀዋል። የአውሮፓ ኅብረት አባል ሀገሮች በዚህ በወቅቱ ያልታሰበ የፍልሰተኞች ቀውስ ተከፋፍለዋል። የኅብረቱ የውጭ ጉዳይ ሹም ፌዴሪካ ሞጌሪኒ የፍልሰተኞቹ ጉዳይ የሚቆይ ችግር በመሆኑ አጥጋቢ ምላሽ ለመስጠት በጋራ መስራት ያስፈልጋል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ባስተላለፉት መልእክት በአውሮፓ ያሉ የጸሎት ቤቶች ሁሉ የስደተኞች ቤተሰቦችን እንዲያስተናግዱ ተማጽነዋል። አቡኑ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ሲናገሩ ሁለት የቫቲካን ደብሮች ሁለት የስደተኛ ቤተሰቦችን ተቀብለው ያስተናግዳሉ ብለዋል። በሌላ ዜና ሶሪያ ከቱርክ ጋር በምትዋሰንበት ድንበር ላይ የሚገኙ ስደተኞች ለቪኦኤ ሲናገሩ ብዛት ያላቸው ሶሪያውያን አውቶቡስ እየተሳፈሩ በቀጥታ አደገኛውን የአውሮፓ ጉዞ መጀመሩን መርጠዋል ብለዋል። ከሁለተኛው የዓለም ጦርነት ወዲህ ቀውሱ በበረታበት የወቅቱ ፍልሰት አብዛኞቹ ሰለባዎች ጦርነትና ድህነት የሚሸሹ የሶሪያ የአፍጋኒስታን፣ የኢራቅ፣ የኤርትራና የሶማሊያ ስደተኞች መሆናቸው ታውቋል። በጓቴማላ ፕሬዚዳንቱ ኦቶ ፔሬዝ ሞሊና በሙስና ቅሌት ስልጣን በገዛ ፈቃዳቸው ለመልቀቅ ከተገደዱ ከአንድ ሳምንት በኋላ ዛሬ በሀገሪቱ ጠቅላላ ምርጫ እየተካሄደ ነው። የድምፅ መስጫው ጊዜ እንዲራዘን በመጠየቅ ግን በብዙ መቶች የተቆጠሩ ሰልፈኞች ትዕይንተ ህዝብ አካሂደዋል። ሰልፈኞቹ ተቃውሞውን ያሰሙት ፕሬዚደንት ፔሬዝ ባለፈው ሐሙስና አርብ በቀረቡበት ከፍተኛው ፍርድ ቤት ህንፃ ፊት ለፊት ነው። የዛሬው ፕሬዚደንታዊ ምክር ቤታዊና የማዘጋጃ ቤት ምርጫ እጩዎችን ለአራት ዓመታት ለመምረጥ ሲሆን እስከ መጪው የአውሮፓውያኑ ዓመት 2016 ድረስ ግን በምክትል ፕሬዚደንትነት ያገለገሉት አሌሃንድሮ ማልዶናዶ ከሀገሪቱን ይመራሉ ተብሏል። ፔሬዝ ሞኒላ ለፍርድ ቤቱ በሰጡት ቃል 800ሺ ዶላር በጉቦ እንዳልተቀበሉ ተናግረዋል። በጓቴማላ ነጋዴዎች ግብር ላለመክፈል ሲሉ ለባለስልጣናት ጉቦ የሚሰጡበት ዘዴ ልዩ የቴሌፎን መስመር የተዘረጋለት ሲሆን በቅጽል ስሙ ዘላይን በመባል ይታወቃል። ፕሬዚደንቱ ከዚህ ቀደም አስር ጊዜ ጉቦ እንስጥ ተብዬ አልቀበልም ብያለው ሲሉ ለፍርድ ቤቱ በተጨማሪ ተናግረዋል። በፔሬዝ ሞኒላ ላይ እስካሁን በይፋ የቀረበባቸው ክስ የለም። ከነገ በስቲያ ማክሰኞ ሌላ ቀጠሯ ያላቸው። ዜናው አበቃ። የዓለም ዜናዎቹን አደመጥን። በ19 በ22፣ እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የእሁድ ጳጉሜ አንድ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል ውድ የመስተዋት ፕሮግራም አድማጮች፣ ከአሁን እስከ አራት ሰዓት የሚቆየውን ዝግጅት ይዤ ያብሬያቸው የማመሸው ቆንጂ ታየነኝ። ዝግጅታችንን በአጭሩ ገለጽ አድርጌ ልለፍ። 2007 ተሰናብቶ 2008 ዓ ም በጥቂት ቀናት ውስጥ ይረከባል። ያመት ባል ሰሞን ነው። ቤተሰብ ወዳጅ ዘመድ ሰብሰብ ብሎ ያከብረዋል። እዚህ ዩናይትድ ስቴትስ ነዋሪ የሆነችው የዛሬ እንግዳይ ተመልካች የሌላቸውን አረጋውያን ብዙዎች ናቸውና አሳድገው አስተምረው ለያዝነው ኑሮ ያበቁን እነሱ ናቸው፣ በተራችን ልንዳብሳቸው ይገባል ትላለች። አብራን ታመሻለች። አዲስ አመት የአዲስ ሀሳብ የአዲስ ውጥን የሚያዝበት ያለፈውን ወደ ኋላ መለስ ብሎ እኔ ምን አደረኩ ምን ላደርግ እችላለሁ ብለው የሚያውጠነጥኑበት ወቅት በመሆኑ ነው የጋበዝናት። ከአረጋውያኑ መካከል አንድ ሁለቱን አግኝተናል። የዓመት በዓል ሙዚቃዎች አሰናድተናል። አብረን እናምሽ። ወር አልፎ ለበጋው ለቋል ሜዳው I will be to the them

በአዲስ አበባ ከሰባት አመታት በፊት ጀምራ ቤት የሌላቸውን አረጋውያን እየረዳች ትገኛለች። በበጎ አድራጊዎች እገዛ ከራሷ ከቤተሰቧ ኑሮ ቀነስ እያደረገች እየደጎመችም ነው፣ ትንከባከባቸው። ከአረጋውያኑ አንድ ሁለቱ ቀርበው እንኳን አደረሰች ልጄ እያሉ ይመርቋታል። እኔ እንግዲህ ያው እንዳልሹ ማሚ ወርቁ እባላለሁ። ነዋሪነት ደንቨር ኮሎራዶ ውስጥ ነው። አዲስ አበባ ከተማ ወደ ጦር ኃይሎች አካባቢ የሚገኘው የአረጋውያን መኖሪያ ማዕከል ኤደን ኮቴጅ ወይም ኤደን ጎጆ ሲኒየር ኬር ሰንተር የአረጋውያን ማዕከል ተብሎ ይታወቃል። በጣም የምንወዳቸው በጣም የምናከብራቸው አረጋውያኖቻችን የሚኖሩበት የመኖሪያ ማዕከል ነው። መቼ ነው የተቋቋመው? ኤደን ጎጆ ኤደን ጎጆ እንግዲህ አራት አመት ሆነው፣ ማዕከሉ ከተከፈተ ስራ መስራት ከጀመርን አረጋውያንን መማገዝና መርዳት ከጀመርን ሰባተኛ አመታችንን ይዘናል። ኤደንን ከመጀመራችን እና ከማዕከሉን ከመክፈታችን በፊት በየቤታቸው ሆነው የሚረዱትን አረጋውያን ስንረዳ ቆይተን በየመንገዱ የቀሩትን ደግሞ መርዳትና ማንሳት አስፈላጊ እንደሆነ ስላየን ማዕከሉን ለመክፈት ወስነን ማዕከሉን ጀመርን። አሁን እንግዲህ አራት ዓመት ያህል ሆኖታል ማዕከሉ መስራት ከጀመረ። እንደው ይሄንን ስራ ልስራ ብለሽ እንዴት ልትነሳሽ ይቻልሽ? እንግዲህ ከድሮም ከልጅነት ጀምሮ ያለ ነገር ይመስለኛል እኔ እንኳን በልጅነት ምናልባት አካባቢያችን ከነበሩ ችግረኛ ልጆች ጥማያቸው አብሬያቸው ካደግኩ ችግረኛ ልጆች ተነስቼ ድሮ ወደፊት ሳድግ ትልቅ ልጅ ሲሆን አቅም ጉልበት ሲኖረኝ በተቻለ መጠን ልጆቹን የምረዳበት መኖሪያ ይኖረኛል እያልኩ ነበር ያደግኩት። እንግዲህ ደግሞ አሁን ወደዚህ ደረጃ ሲደረስ እና ምንድነው ምንድን ነው ማድረግ የምችለው ለሕዝቡ ላደግኩበት ምድር ምንድን ነው ማድረግ የምችለው ወደሚለው ሀሳብ መመለስ ሲጀምር የሚያስፈልገውንና ጠቀሜታ ያለው የጎደለው ምንድን ነው ብሎ ማየት የግድ ነበር እና እንደሚታወቀው በጣም ብዙ እየተደራጁ ብዙ አቅም ጉልበት የሚፈስባቸው ልጆች ዙሪያ ላይ የሚሰሩ ስራዎች እንዳሉ አየሁኝ። በተለይ ግን ሳይ በጣም ማርጂናላይዝድ የሆኑት ወይንም ደግሞ እንደው የተረሱ የሚመስሉት ብዙም ትኩረት ተሰጥቷቸው እንደው ብዙም አገልግሎት የሌለበት ኤሪያ ስፈልግ ያገኘሁት አንድ የአረጋውያን ጉዳይ ነው። ሄጀም ካየኋቸው በኋላ ያለውንም ችግር ከተረዳሁኝ በኋላ ምን ያህል አስፈላጊነቱን ታየው በኋላ አንድ ነገር ተረዳው። ይሄ ምንድን ነው? የእኛ ሁሉ ፊውቸር የእኛ አሁን እዚህ መድረስ እኛ የሆንነውን እንድንሆን ያደረጉን እናትና አባቶቻችን ናቸው። ትክክል? ስለዚህ የእኛ ወደፊት ደግሞ ማማር ያለበት የኋላችንን እየረሳን አይደለም። ብዙ ጊዜ ሁላችንም እንደምናውቀው እናቶቻችን በተለይ እኛን አስተማሩ፣ እነሱ አልተማሩም። ለእኛ የትምህርት እውቀት ሲሰጡ ፕሮፌሽን የሚባለውን ነገር ወይንም ደግሞ ካሪየር የሚባለውን ነገር ለወደፊት የሚጠቅመን ነገር ሲያስይዙን ከራሳችን ይቅር ብለው ራሳቸውን ተወት አድርገው እነሱ ሳያደርጉት ለእኛ ሰጥተው እዚህ ጋር አድርሰዋል። አሁን እነሱን መለስ ብሎ ደግሞ ለእነሱ የሚገባውን ነገር ማድረግ የሚጠበቅብን ይመስለኛል። እንደዚሁም አባቶቻችን ኢትዮጵያን ክብርና ቅርስ ያቆ ያኖሩ ያስቀሩ አባቶቻችን አሁን በየመንገዱ ሲታይ መልካም ሆኖ አይታየኝም። እና በእነሱ ነው እና እኛ ዛሬ እዚህ የደረስ ነው። እነሱን መደገፍ፣ እነሱ ለክብር ማብቃት አስፈላጊ ነው ብዬ ስላመንኩበት ነው። እንግዲህ ያው እዚህ ያለሁት ጥሩ ስራ ነው። ምን ያህል አረጋውያን በማዕከሉ ይረዳሉ? እንደገና ደግሞ በውጭም በየቤቱ እየደረሳችሁ ምትረዷቸውም አለው አሉ አሁን እንግዲህ ያንን ለመመለስ መጀመሪያ ማድረግ የምፈልገው ምንድን ነው፣ እኛ የያዝናቸው ሰዎች ጠቅላላ ያለው ኃላፊነት ወይንም የእነሱ ዴይሊ ኑሯቸው የየቀኑ ኑሯቸው ድጋፍ ነው የምንሰጠው። ይሄ በወር አንድ ጊዜ የምናደርገው ነገር አይደለም። በዓመትና በስድስት ወር በሶስት ወር የምናደርግላቸው እርዳታ አይደለም። በዚህ ሀገር ስታንዳርድ እንደ አሲስተድ ሊቪንግ ነው የሚባለው። እዚህ ሀገር ተደግፎ የሚኖሩ ሰዎች ራሳቸው ኢንዲፐንደንት ሆኖ የሚኖሩ ሰዎች እንደሚኖሩ የመኖሪያ ቦታ አድርገን ነው ሴንተሩን ያዘጋጀ ነው። የራሳቸው የራሳቸው መኖሪያ የራሳቸው ቤት ኖሯቸው፣ ነገር ግን እርዳታ ኖሩት ማለት ነው። እርዳታ የሚያስፈልጋቸው አንድ ቢሆንም እራሳቸው ቤት ውስጥ እንደሚኖሩ እንጂ እንደ ኢንስቲቱሽናላይዝድ የሆነ አቅል የለውም ማለት፣ በጣም በብዛት አንድ ቦታ ላይ ሰው ማኖር ብዙም ኳሊቲ ኦፍ የስራውን ጥራት ያለው ኑሮ ያለው እንዲኖሩና እንደ ቤት ለመኖር እንዲችሉ አነስ ያሉ ቁጥራቸው በርካታ ሳይሆን ከአስራ አምስት እስከ አስራ ሰባት የሚይዝ ሰው ሰዎች የሚይዝ ማዕከል ነው። አሁን ለጊዜው የጀመር ነው። ከዛ ውጭ በየቤቶቻቸው ደግሞ የምንይዛቸው እንደዚሁ የቀበሌ ቤት ተከራይተው የሚኖሩ ከዚህ በፊት የነበሯቸው ቤቶች ወዳደቁባቸውን አንዳንድ ጊዜ እየጠገን እየረዳን ምንረዳቸው አለ እስካሁን ድረስ ወደ ሰባ አራት የሚያክሉ አረጋውያኖችን እያገለገልናለን። ማሜ ይሄንን በማዕከል እንደ አዳሪ ቤት እንደ ማረፊያ ቤት አድርጎ አረጋውያኑ ማስቀመጡ ጥራት ያለው ኑሮ መቼም የራሱን ጎጆ የራስ ጎጆ ነው የሚሻለው፣ እና በዛ ምክንያት ነው ያደረጋችሁት። እንደምንረዳው የማህበራዊ ኑሮ ዘርፍ ላይ የተሰማራሽ ነሽ በሙያሽ አይደለም? አዎ ከዛ አኳያ እስቲ ለምን በዚህኛው መንገድ መኖራቸውን መንከባከቡን የመረጥሽበትን አስረጅን። ወይ እንግዲህ ምንድን ነው? አንደኛ እግረ መንገድሽን የስራ ሽም አሁን ያለሽበትን የስራ መስክም ጠቀስ አድርገሽ ብታልፊ ጥሩ ነው። እሺ። እሺ። እንግዲህ በሶሻል ወርክ ግን ሞስትሊ በኢኮኖሚክ ዲቨሎፕመንት ውስጥ ነው እኔ ያለሁት። በኢኮኖሚ እድገት ዘርፍ ነው። እሺ። አዎ። እና ለ የምሰራው ለሲቲን ካውንቲ ኦፍ ደንቨር ነው አንድ አስራ ስምንት አመት ያክል ሰርቻለሁ እ እና የተለያዩ አይነት ነው የሚባለው ቻሌንጆች ነው የሚባለው ችግሮች ፈተናዎች ችግሮች ሰዎች የሚያልፉበትን ነገር እንግዲህ መፍትሄ መስጠት ሰዎችን ከችግር ማውጣት ወደ ራስን ወደ መቻል ማድረስ ነው ዋናው ጥቅል አላማው እና ይሄንን ይሄንን አይነት ስራ ስንሰራ ምንም እንኳን በዚህኛው ሀገር ባህልና በዚህኛው ሀገር አኗኗር አስተሳሰብን አመለካከት ብንሰራውም የችግሮች መነሻዎች ሁሉም ብዙ ጊዜ አንድ ናቸው። ምናልባት በባህል ይለያል፣ ባደራረግ ይለያል፣ ግን የችግሮች መነሻዎች እና አንዳንድ ጊዜ ደግሞ መፍትሄዎቹ ብዙም አይራራቁም እና እነዚህን አረጋውያኖች ጠጋ ብለን ስናያቸው ቤት የነበራቸው ኑሮ የነበራቸው አንዳንዶቹ እንደውም ስራም የነበራቸው ጥሩ ነገር የነበራቸው ግን በአንድም ምክንያት በሌላም ምክንያት ነገሮቻቸው ሁሉ ተበላሽቶባቸው መንገድ ላይ የቀሩ ሰዎች ናቸው። ምሳሌ ለመስጠት አንደኛው የረዳናቸው አረጋዊ የኢትዮጵያ መጀመሪያ መርከብ ሲገባ የኔቪ መርከብ ሲገባ የባህር ኃይሉ መርከብ የባህር ኃይሉ መርከብ ሲገባ ይዘው ከገቡት ሰዎች መካከል አንዱ ነበሩ። ካፕተን ይባሉ ነበረ። ከነታይ ታይትላቸው አሜሪካን ሀገር ትሬን ተደርገው የወጡበትን ወደ ኢትዮጵያ የገቡበትን መታወቂያ ኮፒውን አይቻለው። ጄም ላይ አለ። ብዙዎቹ የተማሩ አሉ። በህይወት ማመ በህይወት አሁን ያለፈው ከሶስት ወር በፊት ከህይወት አለፉ። አለፉ ታመው ነበረ። አለፉ እና እንደዚህ እንደዚህ አይነት ሰዎች ገጥመውናል። ስለዚህ አሁን ዝም ብሎ እንደዋላ አይደለም ትንሽ ኢንስቲቱሽናላይዝድ በሆነ መንገድ እንደው የፐርሰናል የሆነ ስፔስ አንሰጣቸው ዝም ብለን ማኖር እንዳንጀምር በተወሰነች መጠነኛ በሆነ ጥሩ ስታንደርድ ባለው እና ምንም ቢሆን ምንም ደግሞ የራስነትን ትንሽ ስፔስ እንዲኖራቸው የራሴ የራሴ ቦታ፣ የራሴ ቤት፣ የራሴ መጠጫ፣ የራሴ አልጋ፣ የራሴ ጋቢ የሚሏት ነገር በዛ አይምሮ እንግዲህ ዋናው አላማችን እኛ አንደኛው ምንድን ነው መሪ ሆኖ የሚባለው በአማርኛ እንደ ፊሎሶፊ አድርገን የምንጠራው የምንናገረው ነገር ዲግኒቲን መልሶ ወደ እነሱ ማምጣት ነው። ክብራቸውን መልሶ ማምጣት ቤቴ ራሴ አዎ፣ እንደዚህ ነበርኩ እንዲሆንኩ ከሚሉት ነገር ከምንሰማው ነገር በቁማችን ተረስተናል፣ በቁማችን ተቀብረናል ከሚሉት ከሚያሳዝናቸው ነገር ወጥተው የኢትዮጵያን ሕዝብና ምድር ሲባርኩ ደስ ሲላቸው ትውልድ ይባረክ ሲሉ ሲሰሙ ይሄንን ለዚህ ዓይናችን ይሄንን ማየቱ እንደገና ትውልድ ተመልሶ ለእኛ ማሰቡ ያደረግንለት የዋልንለት የኢትዮጵያ ትውልድ መልሶ እኛን ማሰቡ እያሉ ሲነሱ ስናያቸው፣ ያ ነገር እኔ አሁን ለማደርገው ነገር ጥሩ መሆኑ እየታየኝ ስለሆነ በዛ መንገድ መያዛችንን ተስማምቼበት አለሁ። ጥሩም ሆኖ አግኝቸዋለሁ። በምንድን ነው እንግዲህ አንቺ የምትኖሪው ደንቨር ነው። ቤተሰብ አለሽ፣ ልጆች አሉሽ የምታሳድጊያቸው። ይህንን ቃለ መጠይቅ ስትሰጭኝ እንደውም በጣም ማልደሽ ተነስተሽ ልጆችሽን ትምህርት ቤት አደሰሽ ወደ ስራ ልትሄጂ መንገድ ላይ እያለሽ ነው እንግዲህ እና እንዴት ነው ይሄንን ስራ የምታካሄጁ? በምንድን ነው የምትረጁው? ወጪሽም በምንድ ነው የምትሸፍኝው ስራውን እንግዲህ ያው እኔ እናንቺ አሁን እንደምናደርገው እዛ ሰራተኞች አሉን። ፕሮጀክት ዲሬክተር አለን። ቤቶች ውስጥ ነው ሰፈር ውስጥ ላሉት ደግሞ የሚረዱን የቲም ወርከሮች አሉን። ቤት ውስጥም ለሴንተሩም የሚሆኑ ሰራተኞችም አሉን። ከዛም ውጪ አሁን አሁን የከተማውም ሰው ቮለንቲር እያደረገ ይረዳናል። ያለው ግን አንድ ሰባት የሚያክሉ ሰራተኞች አሉን። እንግዲህ በዚሁ በስልክ ቴክኖሎጂን በመጠቀም በስካይፕ ብዙ ጊዜ ያገኛቸዋለሁ። ብዙ ጊዜ እንነጋገራለን። ተከታታያለ የመንግስት ሰራተኛ ነኝ። ማታ ማታ ደግሞ የኢትዮጵያ ሰራተኛ ሌሊት እና ቀኑ መገላበጡ ስራውን ለመስራት ለእኔ ተመችቶኛል። እነሱ ጋር ቀን ሲሆን እኛ ጋር ሌሊት ስለሆነ ሁለተኛው ዙር እቀጥላለሁ። የምንረዳው በጣም ጥቂት በሆኑ በእውነት እንደው የአረጋውያን ነገር ግድ በሚላቸው የኔ እናት ቢሆኑ የኔ አባት ቢሆኑ በሚሉ እኔ እናቴን ሳልጦር እኔ አባቴን ሳልጦር እዚህ ጋር ደርሻለሁ የሚሉ ጥቂት ሰዎች አረጋውያንን ስፖንሰር በማድረግ ነው የምንተዳደረው ያለ ነው። ለእኛ ግራንት የሚሰጥ ኦርጋኒዜሽን ሶፋር የለም። እየተመለከትን እያየን እያጠናን ነው። ግን ጥቂ በወር በወር ሰላሳ ብር ነው ሚኒማም። እንግዲህ አንድ አረጋዊ ስፖንሰር ለማድረግ የምንለው በቀን አንድ ብር በወር ሰላሳ ብር ነው የምንለው። የኢትዮጵያ ወጪ በጣም እየጨመረ እየመጣ ነው፣ እውነት ነው። ሰዎችን ማስቸገርና ማስጨነቅ ስለማንፈልግ እንደ ሰው የቻለውን ያድረግ ብዬ አትሊስት እንደው አንድ ብር ማስቲካ እንኳን አይገዛም አሜሪካን ሀገር አንድ ብር ማውጣት ብንችል ሰላሳ ብር በወር እንደዚህና እንደዚ አድርገን ሁለትና ሶስቱን አቀላቅለን መርዳት የምንችለውን ያክል ሰው እንረዳለን በሚል ጉልበት ነው ያለ ነው። አንዳንዶች ከሰላሳ ብር በላይ ዶኔት ያደርጋሉ እንትኑ ይሄ ስፖንሰርሽፑ ኦንላይን ነው። ከዛም በላይ የሚሰጡ አሉ፣ በሰላሳ ብሩ ያለ አለ፣ ከዛም በታች የሚሰጥ አለ። ግን በጣም በጥቂት እውነትም ራሳቸውን ከሜትድ አድርገው በሰጡ ሰዎች ነው ይሄን ያክል ስራ የምንሰራው ያለ ነው። የአረጋውያን ችግር የተወሰነ አካባቢ ችግር ብቻ አይደለም። በጣም ብዙ መረዳት የሚገባቸው ጧሪ የሌላቸው የሚያሳዝን ኑሮ ላይ ያሉ አሉ። መጪው አዲስ ዓመት በመሆኑም ነው አንዱም እስኪ ይሄንን ነገር እናንሳው፣ መታወስ ያለባቸው ናቸውና በሚል ነው ይሄንን ውይይት እያደረግን ያለ ነው። እንግዲህ በመጪው አዲስ ዓመት ያው እንደየአቅሙ ሁሉም ታክብሮ ይውላል እነዚህን ሰዎች ማሰብም የግድ ይላል እና አሁን ይህንን ያነሳሽውን ያለውን ችግር የሰዎችን ሁኔታ ያዳመጡ ሰዎች እኔስ ምን ላድርግ እንደሚሉ እርግጠኛ ነኝ። በዚህ በአዲስ አመት የምታደርጊው ጥሪ ምንድን ነው? በአዲስ አመት በዓል በእንግዲህ አሁን ይህንን ስራ ከጀመርን አንደኛው የምናደርገው ነገር ምንድን ነው? ሜጀር የሆኑ ዋና ዋና የሆኑ በዓሎችን እናከብርላቸዋለን። ግድም ስናገር የተናገርኩት ምንድን ነው ዲግኒቲ ክብር የሚባለውን ነገር ሰውነት ተመልሶ ከሰው መቀላቀል የሚሉት ነገር አለ እና ያንን ወደ እነሱ መመለስ እስከሆነ ድረስ ከሁሉ በዓል ሲያከብር እነሱ ደግሞ የበይ ተመልካች ነው የሚባለው። አዎ አዎ እንዳይሆኑ በዓል ማክበራቸው ለእነሱ ትልቅ ነገር ነው። እኛም ሰው ሆነን ከሩቅ በዓይናችን ስናየ የነበርን ሰዎች ቤታችን አመት በዓል ሆነ ይላሉ። አመት በዓል አከበርን ሳይሆን ቤታችን አመት በዓል ሆነ። ቤት ውስጥ በግ ተገዝቶ ሲያዩ በተቻለን መጠን በተቻለን መጠን ኢትዮጵያ ላይ በባህላችን እንደሚደረገው ልናደርግላቸው እንሞክራለን። በተቻለን መጠን በንተሩ ላይ በርከት ያለ ሰው ስላለ ስንችል በግ እንገዛለን፣ በግ ይታረድላቸዋል። ስንችል ዶሮ ይታረድላቸዋል። በዓል መጣ ብለን ለእናቶቻችን፣ ለአባቶቻችን የምናደርገውን ለማድረግ እንሞክራለን። በጣም ደስ የሚለው የአገሩም ሕዝብ አሁን አንዳንድ ጊዜ እኛ ይሄን እናደርጋለን እያሉ እያገዙን ነው ያሉት። በዚህ በአዲሱ አመት እስካሁን ድረስ ይሄንን አረጋለሁ ብሎ ወደኛ የመጣ ስለሌለ እኛው ለማድረግ እየተዘጋጀን ነው። እንግዲህ ከዛሬ በኋላ ደግሞ እኔ በግ ገዛለሁ፣ እኔ እንቁላል ገዛለሁ፣ እኔ ቅቤ ገዛለሁ፣ እኔ ስጋ ገዛለሁ፣ እኔ ዶሮ ገዛለሁ የሚል ካለ ደግሞ በደስታ እንቀበላለን። እንደሚመጣ እርግጠኛ ነኝ መቼም እርግጠኛ ነኝ። እኔም ተስፋ አለኝ ምክንያቱም ከዛ የበለጠ ደስታ የለም። እውነት ለመናገር እንደዛ ደስ ሲላቸው ጥቂት ነገር ተደርጎላቸው ትውልድ ሲባርኩ ሳይ ይሄ ለመጪው ትውልድ ጭምር ነው እንጂ በፖስታ ታሽጎ ማሜጋ አይመጣም። ትውልድ ሲባረክ፣ ትውልድ ነው የሚባረከው። እነሱ ቀና ብለው አይ አንቺ ምድር ሰው አይወጣብሽ ከሚሉ አይ ትውልድ ይባረክ ብለው ሲሉ ለአገሪቱም፣ ለሕዝቡም፣ ለትውልዳችንም፣ ለልጆቻችን፣ ለልጅ ልጆቻችን መልካም ነገር ትተው ይሄዳሉ ብዬ አምናለሁ። I am a

ያሰ ጊዜ ርስጥልን አሯሯጥ ነ አይ ችግር የለውም። መረ ለበጎ ነገር አደል እንዴ። እኛም እናመሰግናለን፣ በጣም እናመሰግናለን። ትልቅ ስራ እየሰራችሁ ነው። እንደው ከአረጋውያኑ አንድ ሁለቱን ሰላም ብለን እንኳን አደረሳችሁ ብንል ጥሩ ይሆናል ብዬ ነው። በጣም መልካም። አሁንም ፍቃደኛና ዝግጁም ነን። እሺ አጠገብህ አሉ አሉ። አንድ አረጋዊ መጀመሪያ ከወንድ አረጋዊ ልጀምር፣ ቀጥሎ ደግሞ አንድ ሴት አረጋዊ አገናኛለን። እሺ፣ መጀመሪያ አንተን አቶ ዘካሪያስ፣ የማዕከሉ ምን ክፍል ኃላፊ ናቸው? ማሜ ዘካሪያስ፣ የፕሮጀክት ማኔጀርና ካንትሪ ረፕ ነው። የፕሮጀክቱ ዲሬክተር ነው። እሺ፣ የፕሮጀክቱ ዲሬክተር ነው። አቶ ዘካሪያስ አንተንም እንኳን አደረሰ፣ መልካም በዓል ይሆንልህ። እስኪ ከአረጋውያኑ አንዱን አንዳቸውን ወይም አንድ ሁለቱን እናናግር፣ ሰላም እንበላቸው። በዛውም ማሜንም ሰላም ይበሏት ልጃቸውን። እሺ ታደሰ ይባላሉ። ሄሎ፣ ጤና ያስጥልኝ። እንደምን አሉ? እግዚአብሔር ይመስገን። ሰላም ነዎት? እንኳን አደረሳችሁ። እንኳን አብሮ አደረሰን። እንደምን አሉ? እግዚአብሔር ይመስገን። እንግዲህ እኔ ታደሰ ሙሉ እባላለሁ። እዚህ አደጋን መካከል ነው የምኖረው። ማሜ አለች መስመሩ ላይ እሺ ታስታደኝ ሰላም ብያለሁ። እንዴት ኖት? እግዚአብሔር ይመስገን። እንደምን አለሽ እናት? ደህና ነኝ ደህና ነኝ። እንኳን አደረሳችሁ። እግዚአብሔር ይመስገን። ሁላችሁ እንኳን አደረሰ ይችላሉ። አረጋውያን በሙሉ እንኳን አደረሳችሁ በሉልኝ። እንኳን አብሮ አደረሳለ። እዛ ያላችሁ ኑሮ ማሜ የምታደርገው ጥረት ምንም ይሉናል አቶ ታደሰ? እሺ በዚህ በቢኤልአር ማዕከል ውስጥ ያለን አረጋውያን በሙሉ በአመጋገብ፣ በአለባበስ፣ በጤናም በተለያየ መንገድ ብዙ ብዙ ነገሮች ስለሚደረጉልን በጣም ደስ ብሎናል። እግዚአብሔር ይመስገን። ያው በቅርብ ያለው ልጃችን ዘካርያስ ተሯሩጦ ከያው የነጻ ሕክምና ግኝተን ሕክምናችንም እየተከታተልን ነው። በሌላ በኩል ደግሞ ያው በንጽህና በሚመለከት በማዕከላችን ያለው በየወሩ የተለያየ የኦሞ የ ሳሙና የተለያየ ነገሮችን ሁሉ በመግዛት የአምፅናችን እንጠብቃለን። በጥሩ ሁኔታ እንመገባለን። በአለም እኛ እንደፈለግን ምርጫ አድርገን በግ መግዛት ገዝተን በግ በአውደ ዓመት ቅቤ ገዝተን በራሳችን በማዕከሉ አረጋውያን ተወካይ ጋር በመሆን በጥሩ ሁኔታ እየተጠቀምን ነው ያለ ነው። በጣም ጥሩ በጣም ደስ የሚል ነው። በጣም በጣም እናንተን ደስ ደስ እንዳለን እናንተን ደስ ይበላችሁ። ሌላውን በ እንግዲህ የህይወት ጉዳይ ሊኖር ይችላል። በህይወት ጉዳይ ያው ቀደም ሲል አንድ ሁለት ሶስት ጓደኞቻችን በህይወት አልፈዋል። ነገረችን ማሜ ያ በጥሩ ሁኔታ ልክ እንደ አንድ ማዕከል እንደሚኖር ህብረተሰብ በጥሩ ሁኔታ እንደሚኖር ህብረተሰብ ማኪና ተከራይተውልን አበባ ጉንጉን አበባ ተደርጎ በሚገባ እንደየ ሀይማኖቱ በጥሩ ሁኔታ ሙስሊሙ በሙስሊሙ ፕሮቴስታንት በፕሮቴስታንት ኦርቶዶክስ በኦርቶዶክስነቱ በጥሩ ሁኔታ የሁለት መጨረሻችን እያስተካከሉብን በጣም ደስ ብሎናል በጣም እንደውም እናንተ ደስ ብሎናል ደስ ይበላል በጣም ጥሩ አቶ ታደሰ የስንት አመት ሰው ኖት እርስዎ አቤት አቤት የስንት አመት ሰው ኖት እኔ የመጀመሪያው የዚህ ማእከል ተቋዳሽ ነው እድሜዎ ማለት ነው እድሜ ወደ ስልሳ ስምንት ስልሳ ዘጠነኛ እድሜ ይይዛል። እሺ፣ ወደዚህ ማዕከል ሊመጡ የቻሉበትን ይነግሩናል። እሺ፣ እንግዲህ እያንዳንዳችን የተለያየ ሁኔታ ሊኖረን እንችላል። እንግዲህ በእኔ በኩል በብዙ ችግር ምክንያት ያው ማሚ ወርቁ ከተለያየ ቦታ ፈልጋ፣ ችግራችን አይታ በዚህ ማዕከል እንድንገባ አደረገች። ይህም ማለትም ከጎዳና ማለት ነው ከጎዳና የተለያየ ቦታዎች እንድምገባ አደረገችን ስል እንጃ እስከ ዛሬ ድረስ እ በጣም በቤተሰብ ውስጥ ቀደም ሲል በነበርኩበት በቤተሰብ ውስጥ መስሎ ስለሚታየኝ እንዳውም በይበልጥ በይበልጥ ደስ ብሎ ነው የምኖረው። ጓደኞችንም በዚህ አይነት የወንድ አረጋያን ሆንም የሴት አረጋያን የእኔ አይነት ሁኔታ ስለገጠማቸው በተለያየ ነገሮች ስለ ተቸግረው የገቡ እስከሆነ ድረስ ያው እነሱን ጠቅለል አድርጌ ማብሬ ለመናገር ሞክራለሁ እና ዋናው ቁም ነገር በችግር የገባን መሆናችን እናውቃለን። ችግሩን የዲኤልአር ሳንደ የራሱ ፕሮጀክቱ በምን አይነት መልኩ እንዳስቀመጠንና ደስ ብለን እንደኖርን እኛም እንዲያውም እኛ የምንፈልገው አሁን እኛ እንደኛ አኗኗር እንደኛ አኗኗር መኖር የሚፈልጉት ብዙ የተቸገሩ አረጋውያን ስላሉ እኔ ቀደም ሲል ያለኝን ችግር በማየት እንደገና እንደው እስከ ሁለት መቶም ድረስ የሚደርሱ አረጋውያን በዚህ ማዕከል ውስጥ ቢጠቀሙ እኔ በጣም ደስ ይለኛል። ለማሜ ምን የሚለዋት ነገር አለ? አለች መስመሩ ላይ አቶ ታደሰ። አቤት አቤት ይዝገሙልኝ። ማሜ አለች መስመሩ ላይ እና ምን ይለዋት አለ? አሁን እ እንግዲህ ማሜን እንግዲህ የዝሜ ስታት የማሜን ሂደት መሰስ እንግዲህ እኛ ከፈጣሪ በታች ማሜ ነች የምናውቃት። እና ከማሜ በኋላ ደግሞ እንደ እናንተ ያለ ጥሩ እኛን የሚረዳ ክፍል እሱን ነው እንግዲህ የእግዚአብሔር ጸሎት እያደረግን መኖር የሚያስችለን። ሌላ እሺ እርስዎንም በጣም ለበዓሉ ለአዲሱ አመት ያብቃው። መልካም አዲስ አመት ይሁንሎት። ሌላ አሉ አረጋዊ አጠገቦ? ሄሎ ሄሎ። ሌላ አሉ ሌላ ያገናኙ እንግዲህ። መልካም አውደ አመት ያደርግልን። በሰላም በጤና አዲስ በዓል ያደርግልን። አሜን፣ አሜን መልካም በዓል ጋሽ ታዴ እንገናኛለን። አሜን፣ አሜን ይሁን። አርሶና ፈራፍሶ በላ ማጎረሰለኛ በላ በላ ተኛ በላ በላ የገበሬው ማሳ በላ በላ ምርቱ ተጥለቅልቆ በላ በላ የማይበት ዘመን በላ በላ ሸገረኝ ርቆ በላ በላ የኔ ባላገር የሰው የማይነካ ጾሙን እንዳያፈርስ ነው የመሰውለካ። ጽማድ በሬዎች ሁላ ሞቹን ሳይነካ እምነቱን ጠብኮ ነው የመሰውለካ። እርምነው ያለውን ምን ቢረበው ጾሙን እንዳያፈርስ ነው የመሰውለካ። ये जो चुन वो डांच का जो चुन साइन है काम फंसे सोचूं ये मोस्ट आउट है ደግሞ ወይዘሮ ሸዋዬ የሚባሉ አረጋ አሉ። እሺ፣ እሺ። እኔ እንደውም ከወይዘሮ ሸዋዬ ጋር ብዙ ነው የማወራው። ሄሎ ወይዘሮ ሸዋዬ እንደምን አመሹ? እንደምኖት ማሜ ልጆ ልጃችሁ አለች፣ ሰላም ይበሏት። እንደምኖት ወይዘሮ ሸዋዬ እንኳን አደረሰዎት ሄሎ ሄሎ፣ እንኳን አደረሰው። እንኳን አብሮ አደረሰን። ደህና ነሽ? ደህና ነኝ። በዓል እንዴት ይላል? በዓል እየደረሰ ነው። ቆየ ነው ቆየ ነው። እድሜ ላንቺ ምን ምን ጠፍቶ ምን አተን። እድሜ ይስጥሽ አንቺ ከአንቺ በታይ ደግሞ ይሄ አለቃችንን እድሜ ይስጥ። አንቺ እስከ ልጆችሽ እስከ ባለቤትሽ እድሜ ይስጥብን አንቺ ካለሽ ምንም የጎደለ ነገር የለም። ልጅ ከደስታ የምንቀመጠው። እሺ እየተጨዋወታችሁ ምን ስታደረጉ ትውላላችሁ? አሁን ለምሳሌ በዓሉን እንዴት ነው የምታከብሩት? ወይዘሮ ሸዋዬ ሎ በዓሉን እንዴት ነው የምታከብሩት? በዓሉን በቤተክርስቲያን ጸሎት እያደረግን እንደገና ቤት ውስጥ ደግሞ የሚሰራውን እሺ እንውላለን። በጣም ጥሩ በጣም ጥሩ። ጓደኞቹ አሉ እዛ እየተጨዋወታችሁ እያከበራችሁ ትውላላችሁ። ደስ ይለናል። የእንቁጣጣሽ ዜማ የአዲስ አመት መቀበያ ዜማ አለ እንደ የሚወዱት የአዲስ አመት ዜማ አለ ወይ የሚወዱት? አዲስ ዓመትማ ጥሩ ልብስ ለብሰን የሚጠረግልንን በብስ አሰናርተን ቁጭምን መብላት ነው። ዶሮዋን እርሶ ነው የሚሰራት የሚሰረዋት? ዶሮዋን እንዴት የዶሮዋንማ ነገር እንዴት ብዬ ልንገርሽ እ እንደዛው እንደምናቀው ሽክል አድርገን ሰርተን መብላት ነው። እንግዲህ ዶሮውም ሁሉም ነገር ውድ ነው። ማሜንም አጋዥ ያስፈልጋታል፣ አይደለም? ምን ይላሉ ታዲያ ሌሎች በውጭ እንደሷ ያሉ ምን ያድርጉ እርሷን ለመርዳት? እሱንማ ወንድማችን ገልጾታል። እሺ ወይዘሮ ሸዋዬ እንዴት ወደዛ ሊመጡ ቻሉ? ወደዚህ ማሜ ወደ አሰናዳችላችሁ ማረፊያ እንደመጡ ንገሩኝ። ነው እያለችት ያለው እሺ፣ እሱንማ እንግዲህ አመጣጤንማ ገልጥልሽ። መቼም አመጣጤማ ትዳር ነበረኝ፣ ትዳሬም ፈረሰ። ልጆችም ነበሩኝ፣ ልጆችም ሞቱ። መቀመጫም አጣሁ። ቤት የለኝ፣ መግቢያ የለኝ፣ አይዞሽ ባይ የለኝም። ጫካ ውስጥ ነበር የምተኛው፣ የሰው ግንብ ስር ነበር ቅጠል ለብሼ የምተኛው። ከዛ አንድ ጓደኛ ነበሩኝ፣ የእሳቸው ልጅ ፖሊስ ነው። ሮጦ ተረሩጦ ይሄን ድርጅት አገኘልኝ። ካላስበው ዝም መጣሁ። ይኸው ተድሮው ታለሁበት ጀምሮ የበለጠ ደስታ ውስጥ ነኝ፣ ደስታ ውስጥ ነኝ። ምንም የከፋኝ ነገር፣ ምንም የጎደለኝ ነገር የለም። ያንንማ ወደ ኋላ ጥዬዋለሁ። ደግ አደረጉ፣ ያለፈውን መተው ነው። ጤናው እንዴት ነው? ጤና ነኝ። ኧረ እንዲያው ብታይኝ ሙባይ በጣም በጣም የሚያስደስት ነገር ነው። እየነገሩን ን ያለው እንደው አንሁን አንድ የማስቸግሮት ነገር ወይዘሮ ሸዋዬ የማስቸግሮት ነገር አሁን ስልኩም እየተቆራረጠ ነው። ግን እንዲሁ እንደው ገና ድሮ በልጅነት የሚሆን በወጣትነት የሚያውቁት የአዲስ ዓመት መቀበያ ዜማ መቼም ሁላችንም እናውቃለን። የአዲስ ዓመትን እንዴት አድርገን እንደምንቀበል እንዴት ነበር አዲስ ዓመት? የአዲስ ዓመት ዜማ የሚወዱት አለ? ዜማ ዜማማ መቼም አሁን ቀረ እንዲያረጀው እና ሁሉም ጠፋኝ እንጂ ዜናማ ምን ይጠፋል? እስቲ ይበሉልን። አንድ ለማሜም ቢሆን ትንሽ ድምጾን አሰሟት ማሜም። አዎ አበባዬ ለምለም አበባዬ Roche लम लम तुम ጭፈራው ቀለጠ እንዴ! በጣም ደስ ይላል። ወይዘሮ ሸዋዬ እንግዲህ ለአዲስ አመት እስቲ ማሜንም ይመርቋት አገሩንም ሰውንም እንኳን አደረሰው ይበሉና እንሰናበታለን። ለሁላችንም ለሁላችንም እኛን ደስ እንዳለን እናንተም ደስ ይበላችሁ። ማን እንኳን አደረሰሽ፣ እንኳን አብሮ አደረሰን ነው ነገር፣ እንኳን አደረሳችሁላችሁንም እንኳን አደረሳችሁ ወይዘሮ ሸዋዬ። ሁሉንም እንኳን አደረሳ ሁሉንም እንኳን አደረሳችሁ። እንኳን አደረሳችሁ አብሮ አደረሰን እያሉ ነው አረጋውያኖች። እንኳን አደረሳችሁ እያሏችሁ ነው እናንተ። መልካም በዓል መልካም አዲስ በጣም በጣም ደስ ብሎኛል ድምጻቸውን ስለሰማሁኝ። በጣም እናመሰግናለን። እግዚአብሔር ይስጣችሁ፣ አመሰግናለሁ በጣም በእኛ ስም እንግዲህ በውጭም በሀገር ውስጥም ያለውን በሙሉ አዲስ ዓመት ብለናል፣ መልካም አዲስ ዓመት ብለናል። ዛሬ እሁድ የተሰናዱት ቅንብሮች በዚሁ መጠናቀቃቸው ነው። በአዲሱ ዓመት ደግሞ የዚያ ሰው ይበለን የተለያዩ ቅንብሮችን ይዘን እንቀርባለን። አስተያየቶቻችሁ አይለዩን። በነጻው የመልእክት መቀበያ ቴሌፎን በ2022059942 የውስጥ መስመር 14 ላይ ላኩልን። በኢሜል ነውኔ ለእናንተ ምን አደዋወለኝ ጻፍ ጻፍ ነው ማደርገው የምትሉ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ላኩልን። ማጠቃለያ ዜና አሰምተን እስከምንሰናበት ወጣቷ ድምፃዊት ሙኒት ለወጣቶች የሚሆን መልእክት ያዘለ ዜማ አላት። እየተጋበዛችሁ አምሹ

تنسى <applause> تنفس سند العنفة يعني من بعد نور يا هند لو نورة هيجيب نور تتشابيهن نور አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የአልሻባብ ነውጠኞች ትላንት እያፈገፈጉ ካሉ የአፍሪካ ሕብረት ወታደሮች ሁለት የደቡብ ሶማሊያ ከተሞችን ተቆጣጥረዋል ሲሉ የሶማሊያ ባለሥልጣናት አስታውቀዋል። ይህ የሆነውም በዚያው አካባቢ ነውጠኞች ጥቃት ከፍተው ብዛት ያላቸው በአፍሪካ ሕብረት ስር ተመድበው የሚሰሩ የዩጋንዳ ወታደሮችን ከገደሉ ጥቂት ቀናት በኋላ ነው ብለዋል። የታችኛው ሸበሌ ክልል ምክትል አስተዳዳሪ አብዱላ ሀጂ አብዱሌ ለአሜሪካ ድምፅ ራዲዮ የሶማልኛው ቋንቋ አገልግሎት ሲናገሩ በሶማሊያ የአፍሪካ ህብረት ወታደሮች ኤልሳሊንዲ ከሚገኘው ቁልፍ ወታደራዊ ጦር ሰፈር ለቀው የወጡት ትላንት ነው ብለዋል። ኤልሳሊንዲ ሳሊንዲ ከሞቃዲሾ ደቡብ 60 ኪሎ ሜትር ርቀት ላይ ይገኛል። የአሚሶም ወታደሮች አርብ ዕለት ደግሞ ከኩንቱር ዋሬ ከተማ ወጥተዋል ሲሉ አብዱሌ ተናግረዋል። በየመን በሪያድ የህብረት ኃይሎች ላይ ሽምቅ ተዋጊዎች ያደረሱትን አውዳሚ ጥቃት ተከትሎ ዛሬ በሳውዲ አረቢያ የሚመራው የአየር ድብደባ ዋና ከተማዋ ሰኒያ የሚገኙ የሁቲ ይዞታዎችን ኢላማ አድርገዋል። ተዋጊ ጄቶች በዛሬው ዕለት ጥቃት ያደረሱት በሁቲ ወታደራዊ ምሽጎችና በየመን ጦር ሰራዊት ካምፖች ላይ ነው። የሁቲ ተዋጊዎች ከትላንት በስቲያ ዓርብ፣ በስደት የሚኖሩትን የየመን ፕሬዚዳንት አብዱ ራቡ ማንሱር ሄዲን የሚደግፉትን ሀገሮች ስልሳ እግረኛ ወታደሮች መግደላቸውን ተከትሎ ነው ዛሬ የሳውዲ መሩ የአየር ድብደባ የተካሄደው። የተባበረው የአረብ ራቢጣ የባህሬንና የሳውዲ አረቢያ መንግስታት ናቸው የፕሬዚደንቱን ታማኝ ኃይሎች በማገዝ ላይ የሚገኙት። የተገደሉባቸውን ስልሳ ወታደሮች ደም እንበቀላለን ሲሉ ዝተዋል። የአረብ ሀገሮች የምንሰጠው ምላሽ ረጅም ጊዜ አይፈጅም ያሉት የአቡዳቢው አልጋወራሽ ልዑል ሼክ መሐመድ ቢን ዛይድ የመንን ከጠላቶቿ ነጻ እስክናወጣ ዘመቻው ይቀጥላል ሲሉ አስጠንቅቀዋል። በትላንቱ የሳውዲ አረቢያና የህብረቱ ኃይሎች የአየር ድብደባ በአስርታት የሚቆጠሩ ሲቪሎች መገደላቸውን የየመን መገናኛ ብዙኃን ዘግበዋል። ጀርመንና ኦስትሪያ በዛሬው ዕለት ብዙ ሺህ ፍልሰተኞችን በደስታ ተቀብለዋል። አብዛኞቹ ስደተኞች ከሌላ ማግኘት የመረጡት ግን እስከ ቀኑ ማብቂያ ስምንት ሺህ ያህል ይደርሳሉ ተብሎ በሚጠበቅባት ሀብታሟ ጀርመን ነው። የጀርመን ባለሥልጣናት በዚህ በያዝነው የአውሮፓውያኑ ዓመት 2015 ብቻ እስከ 800000 ስደተኞች እንደሚቀበሉ አስታውቀዋል። የአውሮፓ ኅብረት አባል ሀገሮች በዚህ በወቅቱ ያልታሰበ የፍልሰተኞች ቀውስ ተከፋፍለዋል። የህብረቱ የውጭ ጉዳዮች ሹም ፌዴሪካ ሞጌሪኒ የፍልሰተኞቹ ጉዳይ የሚቆይ ችግር በመሆኑ አጥጋቢ ምላሽ ለመስጠት በጋራ መስራት ያስፈልጋል ሲሉ አስገንዝበዋል። ይህ በእንዲህ እንዳለ የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ባስተላለፉት መልእክት በአውሮፓ ያሉ የጸሎት ቤቶች ሁሉ የስደተኞች ቤተሰቦችን እንዲያስተናግዱ ተማጽነዋል። አቡኑ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ሲናገሩ ሁለት የቫቲካን ደብሮች ሁለት የስደተኛ ቤተሰቦችን ተቀብለው ያስተናግዳሉ ብለዋል። በሌላ ዜና ሶሪያ ከቱርክ ጋር በምትዋሰንበት ድንበር ላይ የሚገኙ ስደተኞች ለቪኦኤ ሲናገሩ ብዛት ያላቸው ሶሪያውያን አውቶቡስ እየተሳፈሩ በቀጥታ አደገኛውን የአውሮፓ ጉዞ መጀመራቸውን ይመርጣሉ ብለዋል። ከሁለተኛው የዓለም ጦርነት ወዲህ ቀውሱ በበረታበት የወቅቱ ፍልሰት አብዛኞቹ ሰለባዎች ጦርነትና ድህነት የሚሸሹ የሶሪያ፣ የአፍጋኒስታን የኢራቅ፣ የኤርትራና የሶማሊያ ስደተኞች መሆናቸው ታውቋል። በመጨረሻም በጓቴማላ ፕሬዚዳንቱ ኦቶ ፔሬዝ ሞሊና በሙስና ቅለት ስልጣን በገዛ ፈቃዳቸው ለመልቀቅ ከተገደዱ ከአንድ ሳምንት በኋላ ዛሬ በሀገሪቱ ጠቅላላ ምርጫ እየተካሄደ ነው። የድምፅ መስጫው ጊዜ እንዲራዘም በመጠየቅ ግን በብዙ መቶች የተቆጠሩ ሰልፈኞች ትዕይንተ ሕዝብ አካሂደዋል። ሰልፈኞቹ ተቃውሞን ያሰሙት ፕሬዚደንት ፔሬዝ ባለፈው ሐሙስና አርብ በቀረቡበት ከፍተኛ ፍርድ ቤት ሕንጻ ፊት ለፊት ነው። የዛሬው ፕሬዚደንታዊ ምክር ቤታዊና የማዘጋጃ ቤቶች ምርጫ እጩዎችን ለአራት ዓመታት ለመምረጥ ሲሆን እስከ መጪው የአውሮፓውያኑ ዓመት 2016 ድረስ በምክትል ፕሬዚደንትነት ያገለገሉት አሌሳንድሮ ማልዶናዶ ሀገሪቱን ይመራሉ ተብሏል። ዜናው አበቃ። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም የዛሬውን እዚህ ላይ ፈጸመ። ነገ ሰኞ በልዩ ፕሮግራም ከምሽቱ በአንድ ሰዓት በ1431 መካከለኛ ሞገድ፣ በመደበኛው ፕሮግራም ደግሞ በ3 ሰዓት እስከምንገናኝ ያስተናገድኳችሁ ቆንጅ ይታየነኝ። ፕሮግራማችንን የመራልን ቴሊ ላይን ባክ ነው። ሰላም ደህና ደሩ።